በተለያዩ የኦሮሚያ ከተሞች ለብልጽግና ፓርቲ ድጋፍ በተካሄዱ ሰልፎች ላይ በተሰሙት ምልክቶች የፖለቲካ ፓርቲዎች ምዝገባና የሥነ ምግባር ሕግ ድንጋጌዎች ተጥሰዋል ሲል የኢትዮጵያ ብሔራዊ ምርጫ ቦርድ ከሰሰ። ሰልፉ የተዘጋጀው በሕዝብ ነው ያለው የኦሮሚያ ብልጽግና ጽሕፈት ቤት በበኩሉ የተተቹትም ጽንፈኞች ናቸው ይላል። ለዝርዝሩ ሙክታል ጀማል። ለብልጽግና ፓርቲ ድጋፋቸውን ለማሳየት ማክሰኞ በተለያዩ ኦሮሚያ ከተሞች በተደረጉ ሰልፎች ላይ የተባሉ ንግግሮችና የተነሱ መፈክሮች በህጋዊነት ተመዝግበው የሚንቀሳቀሱ ፓርቲዎችን የአማራ ብሔራዊ ንቅናቄን፣ ባልደራስ ለእውነተኛና ለዲሞክራሲ ፓርቲንና የኦሮሞ ነፃነት ግንባርን በአመፃ ተግባር በመሳተፍ ከምርጫ ቦርድ ከተሰረዘው ህወሓት ጋር አንድ በማድረግ የኢትዮጵያ ጠላቶች ናቸው ብለው በመፈረጅና ህገወጥ ናቸው በማለት የምርጫ የፖለቲካ ፓርቲዎችን ምዝገባና የሥነ ሥርዓት ሕግ 1162 ሕዝባር 2011 ላይ ያሉ ድንጋጌዎችን የሚጥስ ናቸው ሲል የኢትዮጵያ ምርጫ ቦርድ በሰጠው መግለጫ አስታውቋል። ቦርዱ የሰልፈኞቹን መልእክቶች ከተለያዩ መገናኛ ብዙኃን አሰባስቦ መመልከቱን የገለጸ ሲሆን ንግግሮቹና መፈክሮቹ በአዋጅ አንቀጽ 132 ንዑስ አንቀጽ 2 ሀ ላይ የተቀመጠውን ስም የማጥፋት ንግግርን የሚከለክል ድንጋጌ እንዲሁም በዚሁ ሕግ አንቀጽ መቶ ሠላሳ አራት ህዝባር ሁለት ላይ የተቀመጠውን የሌሎች የፖለቲካ ፓርቲዎች ሐሳባቸውን በነጻነት እንዳያሰራጩ ስጋትና ፍርሃት የመፍጠር የሥነ ምግባር ጥሰት የሚፈጽሙ ሆኖ አግኝቻቸዋለሁ ብሏል። የተጠቀሱ የፖለቲካ ፓርቲዎችና ገዢው ፓርቲ በጋራ ተስማምተው በፈረሙት የቃል ኪዳን ሰነድ አንቀጽ ስምንት ንዑስ አንቀጽ አንድ ላይ የተቀመጠውን ሁሉም የፖለቲካ ፓርቲዎች በየትኛውም ጉዳይ ላይ ሊኖር የሚችል የዓላማ የሐሳብ ወይንም የዘር ልዩነት ወይንም ሌላ ምክንያት ሰረት በቶች የሚሰጣ በፈም ሁኔታ አለባቸው የሚለውን አንቀጽም የሚጥስ ተግባር መፈጸሙንም ቦርዱ አመልክቷል። በጉዳዩ ላይ የኦሮሚያ ብልጽግና ፓርቲ ጽህፈት ቤት ቃል አቀባይ አቶ ታዬ ደንዳአ ተከታዩም ብለዋል። ይህ ሰልፍ ህዝቡ ጠቅላይ ሚኒስትሩን ለመደገፍ በራሱ ተነሳሽነት የወጣው ነው አካሄዱ ህዝቡ ባዘጋጀበት ነበር የተፈጸመው። ህዝቡ እዛ ላይ የተናገረው በምርጫ ቦርድ የተቀመጠውን ስነ ምግባር የጣሰ ሊሆን ይችላል። ግን እኛ እንደ ብልጽግና ፓርቲ የምርጫ ቦርድን ህግ መከበር አለበት ብለን እናምናለን። ስህተት እና ክፍተት ባለበት ቦታ ላይ ተስተካክሎ ህግ መከበር አለበት እንላለን። ነገር ግን ጽንፈኝነትን በተመለከተ እንደ ፓርቲ አቋምም አደጋ ነው ብለን እናምናለን። ንግግሩን ያደረጉት ባለሥልጣናት በሕዝቡ ተጋብዘው ነው እዛ የተገኙት። አመራሮቻችን የተናገሩት የአፍ ወለምታ ካለ መመልከት ይቻላል። ሆኖም ግን የሰልፍ ትዕይንቱን እኛ አላዘጋጀንም ነው ያሉት አቶ ታዬ። ተመሳሳይ የሕግ ጥሰት በምርጫ የፖለቲካ ፓርቲዎች ምዝገባና ሥነ ምግባር ሕግ 1162 ሕዝባር 2011ና ተያያዥ መመሪያ መሠረት በቅስቀሳ በንግግርና በሌሎችም ለሕዝብ የሚሰራጩ መልእክቶች ላይ ክትትል በማድረግ ከእጩነት እስከ መሰረዝ የሚደርስ እርምጃ ሊወስድ እንደሚችል የኢትዮጵያ ምርጫ ቦርድ አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።